ደም ያፋሰሰው የሶማሌና የኦሮሚያ ክልሎች አዋሳኝ አካባቢዎች ግጭት አሁንም በርካታ የኦሮሞ ተወላጆችን እያፈናቀለ ነው። እንደ ዓይን ምስክሮች እስካሁን በግጭቱ የተፈናቀለው ሕዝብ ቁጥር ከ55000 በላይ ይገመታል ተብሏል። ከሶማሌ ክልሏ ውጫሌ ተፈናቅለው አሁን ወተር በሚገኝ ትምህርት ቤት ውስጥ መጠለላቸውን የነገሩን አንድ ስማቸው እንዲጠቀስ ያልፈለጉ ተፈናቃይ በውጫሌ በኦሮሞ ተወላጆች ላይ ከባድ በደል እየተፈጸመ ነው ይላሉ። ግለሰቡ ባለፈው ሳምንት ከሌሎች የአካባቢው ነዋሪዎች ጋር ህይወታቸውን ለማትረፍ ውጫሌ የሚገኝ የመከላከያ ሰራዊት ካምፕ ውስጥ ከገቡ በኋላ ያለ አንዳች ዝግጅት ድንገት ውጫሌን ለቀው እንዲወጡ መደረጉን ይናገራሉ። እኔ ንብረት አለኝ፣ እዛ መደብር አለኝ፣ ጸጉር ቤት አለኝ፣ እዛ መኖሪያ አለኝ። እኔ ፈጣሪ ሊገሉን ሁሉ ማለት ነው፣ ንብረታችን አንድ ነገር ሳንይዝ ነው ዛ ሮጠ ማለት ነው። ሰው ሲመጣ ሰው ሲገደል፣ ሰው ሰው ፕሮ እንትን ሲሉ ማለት ነው። ሄደን እንዳንቀርጠው ምን እንዳንለው የትም እዛም ሶማሌ እዚህም ሶማሌ ለ የምትሸሸው ቦታ የለም እና ሸሽተን ነው ካምብ የገባ ነው እኛ አው እና ከአምብ ገባ ሮጠን ማለት ነው። ለምን እንዲሆናችሁ ሳይን ማለት ነው። ተነሱና መኪና ላይ ተውጡ ተባለ። አንድ ሰዓት ውስጥ ካልወጣችሁ እኛ ከዚህ ከምብ እናባረራለን አሉ። ከመከላከያ ማለት ነው እና እናባረለን አሉን እና ለምን? እሺ እኛ ህ ሰዎች ይገድሉናል፣ እንዴት ነው ስለማለት ነው። ዝም በልን አውጡ በግድ ነው ያስወጡን። ያው ወጣን፣ ነፍሳችን ለማውጣት ማለት ነው። ለ12 ዓመታት በኖሩበት በውጫሌ አሌ እንዲህ አይነት ነገር ደርሰው አያውቅም ያሉት እኚሁ ተፈናቃይ ከአንድ ሳምንት በፊት አወዳይ ውስጥ የሶማሌ ተወላጆች ከተገደሉ በኋላ ሁሉም ነገር መቀየሩን ገልጸዋል። እኚሁ ተፈናቃይ ልጆቻቸውንና ወላጆቻቸውን ውጫሌ ጥለው ነው የመጡት። የቤተሰቦቻቸው አባላትና 20 ሺህ ይሆናሉ ያሏቸው እዚያ የቀሩ ሰዎች ሁኔታ እጅግ አሳሳቢ ነው ይላሉ። ማታ ማታም እነሱ እያሉ ሰው እየወሰዱ እየቀጠቀጡ የት እንዳደረሱ ወደ ዘጠኝ ሰው በላይ ማለት ነው ተወሰደ ይባላል። እሺ አሁን እነሱ ማን ይጠይቃቸው? ምግብ የላቸውም ምንም ነገር እዛ ውስጥ ማለት ነው መከላከያ እያለ ስንደውላቸው በቃ ተደብቆ ነው እንዲህ ተኝቶ ነው የሚያወሩ በጣሪ ለምንሉም በቃ እኛ እያለቅን ነው እያሉ ነው እያለቀሱ እያሉ እዛ ውስጥ ቤተሰቦቻችን ያለው ምነማን ናቸው በማታ ሰው ከተኛ በኋላ እየመጡ ሰው የሚወስዱት የሶማሌ ልዩ ፖሊስ ነው። ግን መከላከያም እጅ ከሌለበት ጥበቃ እየጠበቀ እንደ መወሰድ ቻለ። የዛሬ ሳምንት ሐሙስ ድንገት ከውጫሌ እንዲወጡ የተደረጉት ተፈናቃዮች ጭንሀክሰን እስኪደርሱ ድረስ ብዙ ስቃይና መከራ ደርሶባቸዋል። እንደ ተፈናቃዩ ጅጅጋ ውስጥ እነሱ እየቆሙ በድንጋይ ወደ ሰላሳ ሰባት ሰው ማለት ነው በአንድ ተሳቢ ላይ አብረን ያለ የተፈነከተ ሰው አለ። ዶቸቨለ ያነጋገራቸው አንድ የጭናክሰን ነዋሪ እንደሚሉት ደግሞ ከተለያዩ የሶማሌ ክልል አካባቢዎች ጭናክሰን ተጠልለው የነበሩ የኦሮሞ ተወላጆች በሙሉ ከዚያ እንዲወጡ ተደርጓል። ነዋሪው እንዳሉት ከመካከላቸው ከሶማሌላንዷ ከተማ ከሃርጌሳ የተባረሩም ይገኙበታል። ወደ አስራ አምስት ሺህ የሚጠጉ ህዝብ ነበረ። ከዚህ ተጭነው እንዳሉ ገብቶ አሁን ወደ ሀረር ገብተዋል። ግማሾቹ ከሀርተሸክ፣ ግማሹ ከቀብሪ በያህ፣ ከጅጅጋም፣ ከአውባሬ ሁሉ የሚባል ወይኖች ወረዳ አሉ። እንዳሉ ከዛ የተፈናቀሉት ተጭኗል። ሁሉ በስተቀር ሶማሊላንድም ከሀርገይሳም ከቦረማም የመጡ አሉ። እኚሁ የጭናክሰን ነዋሪም ሆኑ ሌሎች የዓይን እማኞች እንደሚሉት ከሶማሌ ክልል ከተፈናቀሉት የኦሮሞ ተወላጆች መካከል ወደ ተለያዩ የኦሮሚያ ከተሞች የተወሰዱ ሰዎችም አሉ። ብዙዎቹ ወደ መኖሪያቸው ለመመለስ ተስፋ እያደረጉ ወደ ሌሎች አካባቢዎች መወሰዳቸው እያጠያየቀ ነው። እነዚህ ሰዎች ተመልሰው ቤት ንብረታቸው ላይ ወደ ቀያቸው ይመለሳሉ የሚል እምነት ነበረን። እንግዲህ ሀብት ንብረቱም ያፈሩት ሁሉ ትተው እና እዛው ጅግጅጋ የተወለዱ ሰዎች አሉ። አያታቸው እዛ ተወልደው፣ አባታቸው እዛ ተወልደው ኦሮምኛ የማይችሉ ከየት እንደመጡ እራሱ የማያውቁ ልጆች ሁሉ ነበሩበት። በጣም ያዘዝን ነው በእውነት። የውጫሌው ተፈናቃይ ጭናክሰን ከደረሱ በኋላ ከሌሎች የውጫሌ ነዋሪዎች ጋር መኪና ተከራይተው ሀረርን ጨምሮ ወደ ተለያዩ ከተሞች ሄደው ነበረ። ሆኖም የሚያስተናግዳቸው ባለማግኘታቸው ወደ ተወለዱበት አካባቢ ወደ ወተር እንደሄዱ ተናግረዋል። በዚያም የሚያው ቋቸው ሰዎች ከሚያደርጉላቸው ድጋፍ ውጭ እርዳታ አላገኘሁም ይላሉ። በኦሮሚያና በሶማሌ ክልል አዋሳኝ አካባቢዎች ግጭት ምክንያት ለተፈናቀሉ ሰዎች ስለሚደረገው እርዳታም ሆነ ስለቀጠለው መፈናቀል የኢትዮጵያ የአደጋ ስጋት ስራ አመራር ኮሚሽንንና የኦሮሚያ ክልላዊ መንግስት ባለስልጣናትን ለማነጋገር ስልክ ብንደውልም ልናገኛቸው አልቻልንም።